ኢትዮጵያ ውስጥ ኤች አይ ቪ በደም ውስጥ የሚገኘው ሰው ቁጥር ከ718 ሺህ በላይ መሆኑን እና ከእነዚህም መካከል ሕክምና እየተከታተሉ ያሉት 69 ከመቶ የሚሆኑ እንደሆኑ የኢትዮጵያ ኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት አስታውቋል። ጽህፈት ቤቱ ዛሬ ማምሻውን ለቪኦኤ ወይ በሰጠው መግለጫ ስርጭቱ አሁንም እድሜያቸው ከ15 እስከ 24 በሆኑ ወጣቶች ዘንድ የሰፋ መሆኑን አመልክቶ ኤድስን በመጪዎቹ 12 ዓመታት ውስጥ የህብረተሰቡ ችግር ወደማይሆንበት ደረጃ ለማውረድ ጥረቶች እየተከናወኑ መሆናቸው ተገልጧል። በሌላ በኩል ደግሞ በመላው ዓለም በኤድስ ምክንያት የመሞቱት ከወንዶች ይልቅ ሴቶች መሆናቸውን የተባበሩት መንግስታት ድርጅት ዛሬ ባወጣው ሪፖርት ጠቁሟል። ከኢትዮጵያ የተገኘውንና ከተለያዩ ምንጮች የደረሱንን መረጃዎች አካቶ ሰሎሞን አባተ ተከታዩን አዘጋጅቷል። ቶኒ በርንስ የዋሽንግተን ዲሲ ነዋሪ ናቸው። ዊትማን ዋከር በሚባለው የታካሚዎችና የእኩዮች ማበልጸጊያ ማዕከል ውስጥ እየኖሩ ያሉ የጸረ ኤችአይቪ ኤድስ አገልግሎቶች ተጠቃሚ ናቸው። ዋሽንግተን ዲሲ ውስጥ ጥቁር ሆነ ኤችአይቪ በደምህ ውስጥ አለ ማለት ቀላል አይደለም። የእኔ ታሪክ እዚህ ዊትመን ዋከር ውስጥ ይጀምራል። በ1990 ዓ ም ኤች አይቪ ደሜ ውስጥ እንዳለ የተነገረኝ ጊዜ ሐኪሜ እስከ 50 ዓመትህ ትኖራለህ፣ ስልሳኛ የልደት ቀንህን ግን አታይም አለኝ። እጅግ የምወዳቸውን የቅርብ ጓደኞቼንና ሰዎቼን አጥቻለሁ። ከዚያ በኋላ አብዛኞቹ ሞቱ። እኔም የቀብሬን ሥነ ሥርዓት ሁለት ጊዜ አዘጋጅቻለሁ። የመቃብሬንም ቦታ መርጫ አዘጋጀሁ። ስለዚህ እኔ የኤችአይቪን መልካሙን መጥፎውን፣ አስቀያሚውን ተስፋ አስቆራጭ ገጽታውን ሁሉ ያየው ሰው ነኝ። ቶኒ በርንስ ዛሬ ይበልጥ መመቸት ይሰማቸዋል ባሉበት ዊትማን ዋከር ሕክምና ማግኘት ብቻ ሳይሆን ማግለልም መጠቋቋምም የለባቸውም። እና ዛሬ ኤድስ ማለት ሞት ማለት እንደነበረ ማንም ይናገርበት ከነበረው ክፉ ዘመን አልፈው ይገኛሉ። ዛሬ ቀን ተቀይሯል። ሜጋን ኮልማን የህብረተሰብ ምርምር ዳይሬክተር ናቸው። ኤች አይ ቪ በደማቸው ውስጥ ላለ የአገልግሎት ተጠቃሚዎች ለሚደረገው እንክብካቤ እጅግ አስደናቂ እርምጃዎች በህክምና መስክ ተደርገዋል። የዛሬ 20ና 25 ዓመት የረቡ መድኃኒቶች አልነበሩንም። ዛሬ በተመራማሪዎች በመንግስት በትምህርትና ምርምር ተቋማት ርብርብ በቀን አንድ ብቻ እንክብል የሚወሰድበት ጊዜ ላይ እንገኛለን። የዛሬ መድኃኒቶች የጎን ጉዳታቸው እጅግ ያነሰ ነው፣ ለመውሰድም ቀላል ናቸው። ዛሬ እያንዳንዱ ሰው ጤናማና መደበኛ ህይወቱን ይኖራል። ዛሬ ህዳር ሃያ ሁለት ዓለም የኤድስ ቀንን ለሰላሳኛ ጊዜ አስበዋለ። አሁንም ትኩረት ለኤች አይቪ ኤድስ የዘንድሮ ፀረ ኤድስ ዘመቻ መሪ ቃል ነው። ኤድስ ሲነሱበት የሚቀዛቀዝ ሲተኙለት የሚያንሰራራ አድቢ ጠላት ነው። ዓለም ተጨብጠዋል በሚባሉ ስኬቶች እየተነቃቃ ቢሆንም የኤች አይቪ መተላለፍ ወደ ዜሮ እስካልወረደ የኤድስ ሞት ሙሉ በሙሉ እስካልቆመና ፍጻሜው ላይ እስካልደረሰ አደጋው ምንጊዜም ከቀድሞም የከፋ እንደሚሆን ተመራማሪዎችና የማኅበራዊ ጥናት ባለሙያዎች ይወተውታሉ። ኢትዮጵያ ውስጥ ዛሬ ከአጠቃላይ ህዝቧ አንድ ነጥብ ሁለት ከመቶ ኤች አይቪ በደም ውስጥ አለ። በዓለም የጤና ድርጅት መመዘኛ መሠረት ደግሞ ኤድስ ወረርሽኝ እንደሆነ ይቀጥላል በኢትዮጵያ። ይሁን እንጂ ይላሉ፣ የኢትዮጵያ የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ምክትል ዋና ዳይሬክተር አቶ አብርሃም ገብረመድን ማምሻውን በሰጡኝ ቃል ችግሩ እንዳያገረሽ በከፍተኛ ሁኔታ የእድገታችን እንቅፋት እንዳይሆን የተለቀቀ እቅድ በመያዝ አጠቃላይ ህብረተሰቡን በችግሩ ዙሪያ ያለውን ግንዛቤ እውቀት፣ እና ያስተሳሰብ ለውጥ እንዲያመጣ በማድረግ የተለያዩ መድረኮችን በመፍጠር በከፍተኛ ሁኔታ እየተንቀሳቀሱ ነው ያለ ነው ማለት ነው። ስለዚህ የፖለቲካ አመራሩም ህግ አውጪውም ህግ አስፈጻሚ የሚው አካልም የተሻለ ግንዛቤ በመያዝ በአሁኑ ሰዓት ያ የነበረውን ተሞክሮን ጥሩ የሆነ ተሞክሮ አሁንም ያለውን አጠቃላይ የሀገሪቱ ማህበራዊ ኢኮኖሚያዊ እድገት መሰረት በማድረግ ህዝቡን በማንቀሳቀስ በተለይ በችግሩ ተጋላቂ የሆኑ የህብረተሰብ ክፍሎች በተለይ እድሜያቸው ከአስራ አምስት እስከ ሀያ አራት የሆኑ በአፍላ እድሜና በወጣትነት የእድሜ ክልል የሚገኙ የህብረተሰብ ክፍሎችን በዚህ ችግር እንዳይጠቁ በትምህርት ቤት ከሰራን ደግሞ ያው እመርታ ለውጥ ማምጣት ስለምንችል እዚህም ትኩረት አድርገን እየሰራ ያለ ነው። ግን እየጨመረ ነው የሚባለው መረጃስ ከምን የመጣ ነው? እንደዛ እንትን አይደለም። አሁን ማለት አሁን ከነበረው ከፍተኛ ችግር በከፍተኛ ሁኔታ ያው ቀንሰዋል። ያው የሚታወቅ ነው። በኤች አይ ቪስ ሽሞት የነበረ የህብረተሰብ ክፍል በሞቶ ቀንሰናል። ይሄ አለም አቀፍ መረጃዎችን ያው ያሳያሉ ማለት ነው። አሁንም ያለው አንድ ነጥብ ሁለት ፐርሰንት ማለት የሚያዝናና ነገር አይደለም ማለት በጥሩ ሁኔታ ነው ያለ ነው ብለን የምንተኛበት ሁኔታ የለም። ስለዚህ ችግሩ ማለት ሶስት ዘጠናዎች አሉ። አሁን ለምሳሌ አሁን በደማቸው ኤችአይቪ ወይም ደግሞ ቫይረሱ ያለባቸው ወገኖች በምን ደረጃ ላይ እንዲያሉ ዘጠና ፐርሰንት እንዲያውቁ ማድረግ ካወቁ ደግሞ በደማቸው ቫይረሱ ካለ ደግሞ በቀጥታ የፀረ ኤችአይቪ ኤድስ ሕክምና እንዲጀምሩ ማድረግ። ሶስተኛ ዘጠናው ደግሞ እንግዲህ በደማቸው የሚገኘውን የቫይረስ መጠን እንዲቀንስ የማድረግ ስራዎች አሉ። በዓለም አቀፍ ደረጃ የተቀመጡ ግቦች አሉ። እነሱን ለማሳካት ነው አሁን የምንሯሯጠው ማለት ነው። በሁለት ሺህ ሰላሳ ማለት ስራ ሁለት አስራ ሶስት ዓመት በኋላ ኤች አይቪ ኤድስ የህብረተሰቡ ችግር ወደማይሆንበት ደረጃ ማድረስ የሚል የተቀመጠ ግብም አለ። ስለዚህ ይህ ግብ ለመድረስ ያው በከፍተኛ ሁኔታ መንቀሳቀስ ስላለብን፣ በዓለም አቀፍ ደረጃ የተጣለብንን ግብም ደግሞ ማሳካት ግዴታችንም ስለሆነ እሱን ለማሳካት ነው የምራራጦ ያለ ነው። ኢትዮጵያ ባለ አምስት ነጥብ የመከላከያ ስልት ስራ ላይ አውላ እየተንቀሳቀሰች መሆኑን እና በአመዛኙ በሀገር ውስጥ ጥሪት ላይ ለመመርኮዝ መምረጧን ምክትል ዳይሬክተሩ አመልክተዋል። መስሪያ ቤቶች ከበጀታቸው ሁለት ከመቶውን ለኤድስ መከላከያ እንደሚመድቡም ገልጸዋል። ይሁን እንጂ የትራምፕ አስተዳደር የውጭ ግንኙነቶችና የአሜሪካ ትቅደም አቋም በዚያ ጥረት ላይ ያሳደረው ተጽዕኖ ይኖር ይሆን? ያው እንግዲህ ከአሁን በፊት ከነበረበት ሁኔታ ስታየው እንደ ካሁን ቀደሙ ሪሶርሱ ያው ሀብቱ አለ ብሎ ማለት አይቻልም። አንዱም የኤች አይ ቪ ኤድስ የመከላከልና የመቆጣጠር ስራዎችን ይሄ የመቀዛቀዝ የምንለው የውጭ ጥገኝነቱ የፈጠረው ጫና ነው ብሎ መውሰድ ይቻላል። ግን አሁን መንግስትና አጠቃላይ ህዝብ የለቃበት ሁኔታ ነው ያለው። ስለዚህ አሁንም እርዳታው ሙሉ በሙሉ ተቋጥጧል ባይባልም እንደ ካሁን ቀደሙ አይደለም። ስለዚህ እንደ ካሁን ቀደሙ ባይሆንም በተለይ የመጀመሪያ ደረጃ የመከላከል ስራዎቹ የጤና ፖሊሲያችን አስኳል የሆነውም የመከላከል ስራው ነው፣ እና መንግስት በከፍተኛ ሁኔታ እየሰራበት ነው ያለው። አሁን ለመከላከል የሚባል አሁን ከውጭ የሚመጣ እርዳታ ያለን ለመድኃኒትና ከመድኃኒት ጋር ተዛማጅ የሆኑ ጉዳዮችን ነው አሁን ከግሎባል ፈንድ የምናገኛቸው እርዳታዎች። ከዛ ባሻገር ግን አሁን ለአስተዳደራዊ ስራዎች ባለሙያዎች እና አጠቃላይ ለህብረተሰቡን ለማስተማር ለማንቃት እውቀት አስተሳሰብ አድማሽ እንዲሰፋ የማድረግ ስራዎች የምንሰራውን በሀገራዊ ሀብት ነው። እንዲያውም ለዛ ለፕሪቨንሽን ተብሎ የሚመደበው ሀብት አሁን የለም ብሎ መውሰድ ይቻላል። ከውጭ እርዳታ ማለት ሆነው ከውጭ እርዳታ የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ምክትል ዋና ዳይሬክተሩን አቶ አብርሃም ገብረ መድህንን አመሰግናለሁኝ። ኢትዮጵያ ውስጥ ኤች አይቪ በደም ውስጥ ካለ ሰባት መቶ አስራ ስምንት ሺህ ሰው ስድሳ ዘጠኝ ከመቶው መድኃኒት እያገኘ እንደሆነ ገልጸዋል።